ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ መስፍን ተገኑ የአሜሪካና ኢትዮጵያ የህዝብ ጉዳዮች ኮሚቴ ስራ አስፈጻሚ ሊቀመንበር፣ በቅድሚያ የአሜሪካና ኢትዮጵያ የህዝብ ጉዳዮች ኮሚቴን መመስረት ለምን አስፈለገ? ዋነኛ ተልእኮና ግቦቹ ምንድን ናቸው? አመሰግናለሁ። የአሜሪካን ኢትዮጵያ የህዝብ ጉዳይ ኮሚቴ እንዲቋቋም ያስፈለገው በአሁኑ ጊዜ ኢትዮጵያ ላይ ተቀናጅቶ እየተካሄደ ያለው የውሸት ፕሮፓጋንዳን በሚመለከት መልስ ለመስጠት የሚቻልበት አንደኛው መንገድ የተቀናጀ የፖለቲካል አክሽን ኮሚቴ ወይም የፓብሊክ አፌርስ ኮሚቴ እየተባለ የሚጠራው እኛም የህዝብ ጉዳዮች ኮሚቴ ብለን ያቋቋምነው አይነት ኦርጋናይዜሽን መመስረት ማስፈለጉን ስላመንበት ነው። በአሁኑ ጊዜ ኢትዮጵያውያን አሜሪካን ሀገር በብዛት የሚኖሩ ሲሆን የአሜሪካ ዜጋም ሆነው ይኖራሉ። የኢትዮጵያውያን እዚህ መኖር ታክስ ከፋይ ዜጋ ሆነው በተለያየ ቦታ አሜሪካዊ ዜግነት በሚኖሩ ሰዎች የሚገባቸውን የአሜሪካዊነት መብታቸውን በመጠቀም ኢትዮጵያን ካለችበት ሁኔታ ማውጣት የሚችሉበት መንገድ ምንድን ነው ብለን ስናስብ ይህ የ አሜሪካ ኢትዮጵያ የሕዝብ ጉዳዮች ኮሚቴውን ሲያቋቁሞ ሕዝቡን በዚህ ኮሚቴ ውስጥ በማሰባሰብ አስፈላጊውን ጉዳይ መከወን እንደሚችሉ በማመናችን ነው የተቋቋመው። ይህ የአሜሪካን ኢትዮጵያ የሕዝብ ጉዳይ ኮሚቴ ተብሎ የተሰየመው መጋቢት ወር ውስጥ ነው የተቋቋመው። አሁን ዋናው ጽሕፈት ቤቱን ፍላደልፊያ አካባቢ ክሌሞንት የሚባል ከተማ ዴልዌር ውስጥ ያለ ከተማ ነው ተደረገ ነው። ዋናው ዓላማ ለኢትዮጵያ የሚሟገት የፖለቲካ ኮሚቴ ነው የተመሰረተው። ኤፓክ በአሜሪካ የምርጫ ኮሚሽን ህግ መሰረት ነው የመጀመሪያው ህጋዊ ኮሚቴ ነው። በአሜሪካን ሀገር እንደዚህ አይነት ኦርጋናይዜሽን ሲፈጠር ድርጅቱ የፖለቲካ ወገነኝነት የለውና መንግስታዊ ያልሆነ ድርጅት ሆኖ ነው የተቋቋሙ። ቅድም እንዳነሱት አንዱ በተለይ አሁን ከወቅቱ አኳያ በኢትዮጵያ ላይ የተሰነዘሩ ያሉትን ፕሮፓጋንዳዎች ለመግታትና ትክክለኛውን የሆነ እውነታ ወይም ገጽታ እንዲንጸባረቅ እና ያንንም ግንዛቤ ለማስጨበጥ ነው። በዘላቂነትስ ምን ለማድረግ ነው? እንደ ሌሎቹ ዋነኛ የፖሊሲ አጀንዳችሁ ምንድን ነው? ከዚህ አልፎ በኢትዮጵያና በአሜሪካ መንግስታት መካከል ጽኑ የሆነ ረጅም ጊዜ የነበረውን ግንኙነት ጽናት እንዲኖረው ለማድረግ የእርዳታ ገንዘቦች እንዲጨምሩ፣ የቴክኖሎጂ ልውውጦች እንዲካሄዱ፣ ከጸጥታ አኳያ ከልማት አኳያ በዚህ በዚህ ዘርፍስ ታስበዋል? ወይስ አሁን ያለውን የወቅቱን የፕሮፓጋንዳ ጦርነት ብቻ ለማሸነፍ ወይም ደግሞ በዛ አቅጣጫ ትክክለኛ ገጽታ ለማስጨበጥ ነው የናንተ ተልኮ? አጭሩ ወይም የረጅምና ያጭር ግባችሁ ምንድን ነው? የረጅምና የአጭር ጊዜ ግባለን የአጭው ጊዜ ግብ በኢትዮጵያ ላይ የመጣውን የተቀናጀ ጥቃት የሚቆሙበት መንገድ መፈለግ ሲሆን የረጅም ጊዜ ግባችንና ግን የረጅም ጊዜ ግብ ቢባልም ግን ከአሁኑ ጀምረን መስራት የምንጀምረው ግብ አለ። ይኸውም ዋናው በኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን ከመቶ ዓመት በላይ እድሜ ያለውን ግንኙነት ማጠናከር እና ማሳደግ እንደዚህ አይነት ነገር ሁለተኛ እንዳይደገም ይረዳል ብለን አምነናል። እና የሁለቱ ሀገሮች የጋራ ትብብር መቦልበት በጣም አስፈላጊ ሆኖ ስላሰብንበት የመጀመሪያው ግባችን እንግዲህ የአሜሪካ ኮንግሬስ አባላት ጋር ተቀራርቦ መስራት ነው። ይህም የፖለቲካ ፓርቲዎችንም ይጨምራል። ከፖለቲካ ፓርቲዎችም ከአሜሪካ ኮንግሬስ ሮፕ ጋርም ተቀራርቦ ስራ ማካሄድ ሲሆን የፖለቲካ ፓርቲዎች ምርጫ በሚደረግበት ጊዜ በምርጫው ላይ አንደኛ በዚህ በፓኩ ወይም በድርጅቱ ውስጥ በሚሰባሰብ ገንዘብ እርዳታ ዴልጌቶችን የመደገፍ እና ያለመደገፍ የማስመረጥ ወይም ያለማስመረጥ፣ እዚህ ሀገር ፕሮ ኢትዮጵያ ብለን የምንላቸውን ደግሞ ዴሊጌቶች ማስመረጥ፣ ፕሮ ኢትዮጵያ የሆኑ ዓላማ እንዲኖራቸውም ፕሮ ኢትዮጵያ የሆነ ዓላማ እንዴት ለአሜሪካን እንደሚጠቅም ይህ ማለት የሁለቱ ዜጎች ተቀራርቦ መስራት ለኢትዮጵያ ብቻ ሳይሆን ለአሜሪካም ከፍተኛ ጥቅም እንዳለው ስትራቴጂክ፣ ፖለቲካል ጂኦፖለቲካል ጥቅም እንዳለው በማስረዳት እና እነዛን ሰዎች ወዳጅ ማድረግ እና የኢትዮጵያ ወዳጆች ሆነው የዩናይትድ ስቴትስ ኮንግሬስ ሴኔተሩም ሆነ ሃውስ ውስጥ ድምፅ ያለን እንደሚሆን ማድረግ ነው። እና ይህንን ሁለዳ ኢትዮጵያውያን የሆኑ ወይም የኢትዮጵያ ወዳጆች የሆኑ አሜሪካውያንን በማንቀሳቀስ እንግዲህ በእነዚህ በተለያዩ ምርጫዎች በመራጭነትም በተመራጭነትም የሚሳተፈው በማድረግ ይህንን የኢትዮጵያን እና የአሜሪካን ወዳጅነትን የሚያጠናክሩ ተወዳዳሪዎችን ኤፓክ በገንዘብም በህዝብም ምርጫ በማስተባበርም ይደግፋል። አጭር ጊዜ ጎል ብለን ያወጣ ነው ሀያ ሀያ ሁለት እና በሀያ ሀያ አራት የአሜሪካን ሀገር የኮንግሬስ እና የፕሬዚደንሻል ኢሌክሽን አለ እና በሁለቱ ኢሌክሽን ላይ ተወዳዳሪዎችን በመደገፍ ጎላችን አስር በመቶ የሚሆነው የዩናይትድ ስቴትስ ኮንግረስ ፕሮ ኢትዮጵያ የሆኑ በፕሮ ኢትዮጵያ አጀንዳ የተመረጡ ሰዎች እንዲኖሩት ነው። ይህም ማለት ወደ አምስት መቶ አርባ ሰላሳ ምናምን ተመራጭ ነው የሚኖረው ሴኔት እና ኮንግሬሱ፣ ከአርባ እስከ አርባ አምስት የሚሆን ኮንግሬስ ሴናተሮቹ መቶ ናቸው። አትሊስት አስር የሚሆኑ ሴናተሮች በሀያ ሀያ አራት በኢትዮጵያውያን ተደግፈው የኢትዮጵያውያን እና የአሜሪካንን አብሮ የመሆነና ተጠናከረ ግንኙነት አምነው ኢትዮጵያን የሚደግፍ አቋም ይዘው የሚገቡ ይሆናል የሚል ጎላ አለ ኛውን አጣዳፊ የሆነ ያገኘነው ነው። ዓላማ ደግሞ ያንን ፕሮፓጋንዳውን ማክሸፉ ሲሆን እሱን የፓብሊክ ሪሌሽንስ እና የላቢንግ ፈርሞች ጋር በመተባበር በስራ አስፈጻሚው የመንግስት አካል ኤክዚኪውቲቭ ብራንች በሚባለው ግንም ሆነ በሌሎች ተመሳሳይ የሆኑ ጋውጪ አካባቢ ቢሆን አስፈላጊውን የሎቢ የማድረጉ ሁኔታም ሆነ ከዛ ተያይዞ ደግሞ እጅ በእጅ የሚሄደው የሚዲያውን ፓብሊክ ሪሌሽንስን ትክክለኛ ኢንፎርሜሽን የሚያገኙበትን እያወቁ ትክክለኛ ያልሆነ ኢንፎርሜሽን ደግሞ እንዳያስተላልፉ የሚደረጉበት ሁኔታዎችን መፍጠር ይሆናል። አሁን ቅድም እንዳነሱት ቢያንስ አስር ፐርሰንት ያህል የኢትዮጵያ ወዳጅ የሆኑ ምክር ቤት አባላትን በተቻለ መጠን ለማስመረጥ ጥረት እንደምታደርጉ ነው። ይሄ ሁሉ ነገር በእርግጥ ገንዘብ አቅም ይሻል፣ የአባላት ቁጥር ከፍተኛነትን ይጠይቃል እንደዚሁም ለእናንተ ድርጅት ገንዘብ ችሮታ የሚያደርጉ የተለያዩ ድርጅቶችን ሁሉ ይጠይቃል። ይሄንን በምን መልክ ለማሟላት እቅድ ነድፋችኋል? ያለ ፋይናንስ እንዳሉት የዚህ የሎቢ ሆነ ወይም የህዝብ ግንኙነት ስራዎችን የሚሰሩ ሰዎች ማሰባሰቡ አዋኪ ነው እና በዚህ ዘርፍ ምን ያህል ዝግጅት አላችሁ? ይሄ አሁን ያነሳው ጥያቄ በጣም መሰረተኛ ጥያቄ ነው። በመራሩ ፖለቲካ ውስጥ የምኖር ሰዎች እንዳየ ነው የገንዘብ ኃይል ወሳኝ ነው አመራረጥ ላይ እንደምታውቁት የፕሬዚደንሽልም ሆነ የህግ ማስፈጸም ምርጫ ላይ አሁን የሚጠፋው ገንዘብ ወደ ቢሊዮን የሚቆጠር እየደረሰ ነው። እና ትክክል ነው፣ እሱ ያስፈልጋል። ይህንን ስራ ስናዋቅር በመጀመሪያ ደረጃ የገንዘብ አሰባሰቡ እና የገንዘብ አስተዳደሩ ስራ እንዴት ነው የሚሆነው የሚለውን ጥያቄ በደንብ አስበንበታል። የገንዘብ አሰባሰቡ ስራ የሚመራው በአሜሪካን ሀገር የህግ የፌዴራል ኤሌክሽን ቦርድ በሚባለው የፌዴራል አስመራጭ ቦርድ በሚባለው በሚያወጣው ህግ ነው እና ለዚህ ስራ የሚውል ገንዘብ ከተሰበሰበ በኋላ ገንዘቡ እንዴት እንደሚወጣ ያለ በደንብ የተቀመጠ ህግ አለ። በዛ መሰረት የሚካሄደው። ባለፈው የአትላንታ ሁለት ሴናተሮች ሲወዳደሩ የኢትዮጵያውያን ግሩፕ ዊካን የሚባለው የኢትዮጵያውያን ኦርጋናይዜሽን ከፍተኛ አስተዋጽኦ አድርጎ ሁለቱ ሴናተሮች ለመመረጣቸው አስተዋጽኦ አድርጓል ተብሎ ይታመናል። ያንን እንዴት ሞቢላይዝ እንደምናደርግ አንደኛ፣ ፈንድ እንዴት ነው የሚሰበሰበው፣ ከህዝቡ ደግሞ እንዴት ነው የምናስረዳ፣ ይሄ ኦርጋናይዜሽን ከእስካሁን ድረስ ከተፈጠሩ ኦርጋናይዜሽኖች የተለየ እንደሆነ አሜሪካን ኢሌክሽን ህግ መሰረት የተቋቋመ ኦርጋናይዜሽን እና በሰርፒው ስራ የጀመሩ ኦርጋናይዜሽን ይሄ ብቻ መሆኑን፣ በዚህ ኦርጋናይዜሽን ደግሞ የሚሰበሰቡ ገንዘቦች በአሜሪካን የህግ የገንዘብ አሰባሰብ እና አወጣጥ መሰረት የሚተዳደር መሆኑን በማስረዳት ሰው ይሄንን የኢትዮጵያና የአሜሪካንን ግንኙነት ማጠናከር ለኢትዮጵያ ጥሩ መሆኑን እንዲያውቅና ሊተባበር በማድረግ ይሄኛውን ስራ ይሰራ የንስ ኮሚቴ ተቋቁሟል። ከዛ ደግሞ በአንጻሩ የፓብሊክ ሪሌሽንስ እና የላቢንግ ኤፈርት ጥረት ሙከራ የሚደረገውን ሙከራ ላይ ደግሞ እሱን ደግሞ እንዴት ነው የምናሰባስበው? ፓብሊክ ሪሌሽንስ እና የላ የሚባለው ስራ ብዙ ገንዘብ ኮስት የሚያደርግ ነው። ብዙ ጠንከር ያለ ገንዘብ አቅር ይፈልጋል። እሱን ደህናውን ቅድም እንዳልነው የአሜሪካን ኢዝራኤሊ ፓክ የሚጠቀምባቸውን መንገዶች ለመጠቀም ከተፈለገ ጠቅም ያለ ገንዘብ ያለው ኃይል ያስፈልገናል። እሱን እንዴት ነው የምናደርገው የሚል ደግሞ በሁለተኛ አንጻር እየተሰራ ነው። እንግዲህ አመለካከቱ እንዴት አድርጎ እንደሚሰባሰብ እሱን ለማሰባሰብ አሜሪካዊ ያልሆኑም የኢትዮጵያ ወዳጅ የሆኑ ዓለም ዙሪያ የሚገኙ የተለያየ ዜግነት ያላቸው ኢትዮጵያውያን ወይም ኢትዮጵያዊ ያልሆኑ ድርጅቶችም ሊሰጠፉበት ስለሚችሉ መረጃ እንዴት ነው የምናወጣው? እዛን ድርጅቶች እንዴት ነው የምናሰባስበው የሚል ንዑስ ኮሚቴ ተቋቁሞ ስራው እየተሰራ ነው እና እንደውም በአጋጣሚ ከፋ ያለ ስብሰባ አለን። ይሄንን መጨረሻ የስትራቴጂ አውጥቶ ስራ ይጀምራል ማለት ነው። ከምንሰራቸው ስራ አንዱ ይሄ ፓክ መቋቋሙን ህግ አውጪዎች እና ለአሜሪካን መንግስት አስተዳደር ባለስልጣኖች ጋር ማስተዋወቅ እንፈልጋለን። ምንም ለማስተዋወቅ የምናደርገው በሜይ ስድስት ሲሆን ለሜይ ስድስት የሴኔተሮች የኮንግሬስ ተመራጮች ከኛ ከተማ ሜየር እና ገቨርነሮችን በሚገኙበት ፓርኩ መቋቋሙን የፓርኩ አላማ ምን እንደሆነ ከእያንዳንዱ ኮንግሬስ እና ሴኔተሮች ጋር ምንድን ኤክስፔክቴሽናችን ምን እንደሆነ ከእነሱ ጋር እንዴት እንደምንሰራ ፍቃደኝነታችን ምን ያህል እንደሆነ ከሁሉም ፓርቲ ላይ ከሪፐብሊካንም ከዲሞክራሲም ከፓርቲ ጋር መሪዎች ጋር ይህን ውይይት እናደርጋለን ብለን እየተዘጋጀ ነው። እንደሚታወቀው የዚህ አይነቱ አሰራር አሜሪካ ውስጥ ስለሆነ ያው የናንተ ድርጅት አሜሪካን አስመልክቶ የአሜሪካን ታሪክ፣ የፖለቲካ አሰራሮችን እንደዚሁም ደግሞ ዓለም አቀፍ ግንኙነቶችን የኢትዮጵያንም ወቅታዊ ጉዳዮችና ኢትዮጵያን ታሪክ በውል በጥልቀት የሚገነዘቡ በማህበረሰባቸው ውስጥም ሆነ አሜሪካውያን ፖለቲከኞች ዘንድ እንደዚሁ ትልቅ ከበሬታ ሊኖራቸው የሚችሉ ጥራት ያላቸው የአመራር አባላትን ግድ ይላል። ያለ አመራር ጥራት የፈለገው ፖሊሲ ቢወጣ ከወረቀት ጌጥነት አያልፍም። በዛው ላይ ነው የሚቀረውና ና አመራር ቡድኑ የጥራት ደረጃው ምን ያህል ነው? ምን ያህል በማህበረሰብ ውስጥ ከበሬታ ያላቸው ሰዎች ናቸው የተመረጡት? ከዛስ ባሻገር አሜሪካን ታሪክ እና ኢትዮጵያን እንደዚሁ አገናዝቦ ስትራቴጂካዊ የሆኑ ነገሮችን የመንደፍና ፖሊሲና ፖሊሲና አጀንዳዎችን ከመቅረጽ አኳያ ብቃት ያለ ያላቸው ሰዎች ለማሰባሰብ ችላችኋል። ሁለትስ ኢትዮጵያውያኖች ከሚታሙበት እና በአብዛኛውም እውነት ሆኖ ከሚታየው ነገር አንዱ አንድን ነገር መጀመር እንጂ መጨረስ አይችሉም ይባላል። በተለይ የአደረጃጀት ልምድ የለም ኢትዮጵያውያን ዘንድ እና በዚህ ዘርፍስ ምን ያህል ዝግጁ ናችሁ? ምን አይነት ብቃትና ጥራት ያላቸው አመራሮችን አሰባስባችኋል ማለት ይቻላል? ጥያቄ ነ አመራሮች ያሰባሰብ ናቸው ሰዎች የብዙ አመት የቢዝነስ ልምድ የነበራቸው በዚህ ሀገር በተለያዩ ድርጅቶች ውስጥ በስራ አስኪያጅነትም ሆነ በፕሬዚደንትነት ሲያገለግሉ የነበሩ ሰዎች እንዲሁም በተለያየ የኢትዮጵያ ኮሚኒቲ ውስጥ ሲሰሩ የነበሩ ሰዎችን ጨምሮ ነው። ይህ የመጀመሪያው የአስተዳደር ኮሚቴ እንደዛ ነው የተቋቋመው። ኮሚቴው ከዚህ በኋላ አሁን ያልካቸውን ለምሳሌ እንደ ቲንክ ታንክ ፖሊሲ የሚቀርጹና የሚያማክሩ የተለያዩ ቡድኖች ያሉት ኮሚቴ እያዋቀረ ነው። የኢንተሌክቹዋል ችግር የለብንም። በጣም በጣም ብዙ ሰው አለን። ያጣነው ነገር ቢኖር እነዛ ሰዎች በሙሉ በየግሩፕ ሆነው የሚሰሩ ስራ አለ እና ያንን አስተባስቦ የኢትዮጵያ ሀይል ማድረግ ነው ያልተቻለው እና እኛ እሱን ልናደረግ ነው እና እሱን ለማድረግ እንችላለንም ተዘጋጅተናለም። ሁልጊዜ እስካሁን ባየነውም ይህንን ማድረግ እንደሚቻል የኢትዮጵያውያኑ አስተዋጽኦ እና ፓርቲሲፔሽን ግልጽ ነበረ። በሌሎች ድርጅቶች ዘንድ እንደሚደረገው የኢትዮጵያ ወዳጅ ኮሚቴ በማቋቋም ሳስበቅዳችሁ ውስጥ አለ ወይስ ሌለስ? ወደፊቱ በዛ መልክ ማሰቡ መልካም ነው የሚል አታያ ያለ በእናንተ ዘንድ በጣም ይሄ ኢትዮጵያዊነት የሚል ስብሰባ ላይ ፕሮፌሰር ፕሪንስ የሚባሉ አሜሪካዊ ከኮሎራዶ ልክ አሁን ያልከውን ጥያቄ አንስተው ነበር። ገና ከሶስት ሳምንት ነው ነገሩን ካዋቀር ነው አንዱ የኢትዮጵያ ወዳጆች ይሄ ሰን ይሄ ኤፓክ የሚባለው ኦርጋናይዜሽን ሲደግፍና ለማስመረጥ ሲችል እና አቅሙ እየታወቀ ሲመጣ የኢትዮጵያ ወዳጆች የሚለውን ኮሚቴ ለማቋቋም ይቀላል እና ሌላው ግባችን ነው ለማድረስ ምናስበው ነው። ትክክል ነው። አሁን እያነሳሁን ሀሳብ እኛም እየተዘጋጀንበት ነው እና ምሳሌ ያደረግነው ከህንዶቹ የዛሬ ሀያ አመት ያቋቋሙት ምን ያህል ለውጥ እንዳመጡ ሀገራቸው ላይ አይተናል። እንዲሁም ሌሎች ሀገሮች እንደዚሁ በትንሹም በትልቁም የሚጎነተሉት ሀገሮች እንደዚህ አይነት ኦርጋናይዜሽን ከቆሙ በኋላ ክብር አግኝተዋል። እና አሁን ያልከው ስትራቴጂ አንዱ ነው እና እናደርገዋለን። አዎ ፕላናችን ውስጥ አለ። አቶ መስፍን ተገኑ የአሜሪካና ኢትዮጵያ ሕዝብ ጉዳዮች ኮሚቴ ስራ አስፈጻሚ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። ጊዜ ስተለኝ።